በኢትዮጵያ የሚኖር ማንኛውም ግለሰብ ሆነ ቡድን በሀገሪቱ ሕግና በፈረመቻቸውም ዓለም አቀፍ ሕግጋት ጭምር እንዲገዛ ማድረጊያው ጊዜ ዛሬ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። ከደንቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎችንም በማስለቀቁ ሂደት መንግስት ኃላፊነቱን በአግባቡ እንዲወጣ ሲል ጠይቋል። መለስካቸው አምሃ ጋዜጣዊ መግለጫውን ተከታትሎ ተከታዩን አድርሶናል። ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ በሀገሪቱ ስርዓት አልበኝነት እየተስፋፋ ነው የሚል ቃና አለው። የጽሑፍ መግለጫው ርዕስ በየትኛውም ወገን የሚፈጸም ስርዓት አልበኝነትን በቃ ለማለት ጊዜው አሁን ነው ይላል። አዲስ ዴሞክራሲያዊ ስርዓትን ለማዋረድ የሚገጥመውን ከባድ ፈተና የዓለም አገራትን ተመክሮ ያስታወሰው የኢዜማ መግለጫ በኢትዮጵያም ይህንን ከባድ ታሪካዊ ኃላፊነት ተቀብለው የሚሰሩ ኃይሎች የመኖራቸውን ያህል ግርግር ፈጥረውና የራሳቸውን ፍላጎት በኃይል ለመጫን የሚፍጨረጨሩ ቡድኖችና ግለሰቦች መኖራቸውንም ያትታል። በዚህ አስቸጋሪ ወቅት ሁሉም የየድርሻውን ማድረግ ግዴታው መሆኑን ጠቁሞ የመንግሥት ድርሻ ግን ትልቅ ነው ሲል በዚህ ረገድ አቋሚ ነው ያለውን አስፍረዋል። በፓርቲው የሴቶች ቋሚ ኮሚቴ አባል ወይዘሮ ቅድስት ግርማ መግለጫውን በንባብ አሰምተዋል። የትኛውም በኢትዮጵያ ሀገረ መንግስት ግዛት ውስጥ የሚንቀሳቀስ ቡድንም ሆነ ግለሰብ ተግባር የሀገራችንን ህጎች፣ ሀገራችን ያጸደቀቻቸውን የተቀበለቻቸውን ድንጋጌዎች ባከበረ መልኩ ብቻ እንዲሆን ማድረግ የሚገባ የሚገባን ዛሬ ነው። ዜጎች በሕግ ጥበቃ እንደሚደረግላቸው ካልተረጋገጠላቸውና ከሕግ በታች መሆናቸውን ካልተረዱ ማንም እየተነሳ የፈለገውን አድርጎ አልጠየቅም የሚል ማን አለብኝነት ከሰፈነ መቼም ማቆሚያ ወደማይኖረው የህውከት አለም ጅው ብለን እንዳንጓዝ እንሰጋለን። በፓርቲው መግለጫ መሰረት በአሁኑ ወቅት ለዩኒቨርሲቲ ተማሪዎች የሚሰጠው ትኩረት ከዚህ በፊት ከነበረው የተለየና ከወቅቱ የፖለቲካ ትኩሳት የሚጠብቃቸው መሆን እንዳለበት ያምናል። ያ ባለመደረጉም በሀገሪቱ የተለያዩ ክፍሎች በሚገኙ የዩኒቨርሲቲ ግቢዎች የተከሰቱ ችግሮች ሁሉ የኢትዮጵያን ሕዝብ በእጅጉ ያሳዘነ እንደሆነም ይገልጻል መግለጫው። አክሎም ከሁሉም በላይ በደንቢ ዶሎ ዩኒቨርሲቲ ይማሩ በነበሩ ተማሪዎች ላይ የተደረገው እገታ ውሉ የጠፋና የመንግሥትን የተማሪዎችን ሕይወት የመጠበቅ ኃላፊነት አለመወጣት ያጋለጠ ነው ብለዋል። መንግሥት ሕግ የማስከበር ሥራውን በትክክልና በሚገባው መጠን ባለመወጣቱ እንዲህ ያሉ አሳዛኝ ድርጊቶች እየታዩ መሆናቸውን የጋዜጠኞችን ጥያቄ በመንተራስ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተጨማሪ ማብራሪያ ሰጥተዋል። መንግሥት ጸጥታ የማስከበር አቅም አንሶታል ወይ፣ ችሎታ የለውም ወይም ኢንፍራስትራክቸሩ የለውም አይደለም። ከፍተኛ የሆነ ቸልተኝነት ይታያል። ትናንት ተናግረናል፣ ከትናንት ወዲያ ተናግረናል። ያጠፉ ሰዎች ሻሸመኔ ላይ ባህር ዳር ላይ በመሳሰሉት ቦታ ቢቀጡ ኖሮ ዛሬ ይሄ አይቀጥልም ነበር። ይሄን ነገር ዛሬ በቃ ካላል ነው እየሰፋ ይሄዳል። ይሄንን መቋቋም የሚችል ምንም አይነት አደረጃጀት፣ የመንግስትን መዋቅር መቋቋም የሚችል ሌላ አደረጃጀት የለም። አሁን ያለው ቸልተኝነት መታረም አለበት የሚል ነው። የትኛውን ህግን የጠቀሳችሁት? ለምሳሌ ሰንደቅ ዓላማው ህገ መንግስቱ ላይ ያለ፣ አሁን የትኛውም ግለሰብም ሆነ ቡድን የሚጠቀምበት ሰንደቅ ዓላማው ህገ መንግስቱ ላይ ባለው ነው። ዜጋውም በየትኛውም አካባቢ ተንቀሳቅሶ የመኖር መብቱ ህገ መንግስቱ ላይ ያለ ነው። ሌሎች ኢትዮጵያ የተቀበለቻቸው ህጎች አሉ። እነሱን አክብረን በስርዓት እስከምንቀይራቸው ድረስ ነው መጓዝ ያለብን። በዚህ አትምጣብኝ፣ በዚህ አትለፍ። ይህን ጣል ይህን አንሳ የሚል አካሄድ ትክክል አይሆንም። ስለዚህ የሀገሪቷ ህጎች ለምሳሌ የምርጫ ፓርቲዎች የምርጫ ወርክ ህግ አለ። እሱን ባከበረ መልኩ ነው መንቀሳቀስ ያለባቸው። ሚዲያዎች የሚዲያ ህግ አለ። የግብረሰናይ ድርጅቶች ህግ አላቸው። ሁሉም ህጉን ባከበረ በልኩ ነው መንቀሳቀስ ያለበት የሚል ነው። የህግ የበላይነትን ባለማክበር ጉዳት የሚደርስባቸው አካላት ብዙ መሆናቸውንም መግለጫው አመልክተዋል። የህግ አለመከበሩ ራሱን ፓርቲውን ጉዳት እንዳደረሰበት ያስረዱት ደግሞ የኢዜማ ምክትል መሪ አቶ አንዱ ዓለም አድራጌ ናቸው። በግልጽ መነገር ያለበት ነገር እኛ በየክፍለ ሀገሩ ደርሰን ያየነውን ነገር እላይ የተንጠለጠለው የመንግስት በጎ ፈቃድ በጎ ንግግር መሬት ላይ ስጋና ደም ለብሶ እየተገኘ አይደለም ያለው። አሁንም ካድሬው መሬት ላይ እንደተንሰራፋ ነው። በየአካባቢው ያለው ካድሬ ገና ካሁኑ የምርጫ ነገር ሲነሳ እራሱን ለመከላከል ግብ ግብ እየፈጠረ ነው ያለው። ለምሳሌ አሁን በለሳና አምባ ጊዮርጊስ ያደረግናቸውን ስብሰባዎች ሙሉ በሙሉ ባይደናቀፉም፣ ልክ እንደ 97 ሁሉ መንገድ ላይ እየጠበቁ ሰው ወደ ስብሰባ እንዳይሄድ በልማትና በተለያዩ የመንግስት እንቅስቃሴዎች ሰውን ከየመንገዱ እየጠበቁ የማስቀረት ነገር። ግን እምቢ ብሎ የመጣው ሰው ወደኛ እንደመጣ ሌላው ግን ለህይወቱ እየፈራ ነገ የሚደርስበትን እየፈራ ወደ ኋላ የተመለሰበት ሁኔታ ነው። ይሄ ያረጀ ያፈጀ ዘጠና ሰባት እስኪበቃን ድረስ ያየ ነው። ከዛም በኋላ ያየ ነው። የአፈና ተግባር ነው። እና በመንግስት በኩል በአማራ ክልል ያየነው በአማራ ክልል በኩል ፍጹም ያልተለወጠ ዘጠና ሰባትን ደጋግሞ የሚያስታውሰን ያፈና እንቅስቃሴ ይታያል። ይሄ የአማራ ክልል ብቻ ሳይሆን ኦሮሚያም ላይ በስፋት የሚታይ ነው። ኦሮሚያ ላይም በተለያዩ ባለፈው በእርግጥ አዳማ ላይ ስብሰባ ብናደርግን በብዙ ቻሌንጅ በሌሎች አካባቢዎች ስብሰባ ለማድረግ እንዳልቻልን የሚታወስ ነው። ስለዚህ ኢትዮጵያ ሰፊው ክፍሏ በስርዓት አልበኞች ቁጥጥር ስር እየዋለ ህግና ስርዓት ተግባራዊ የማይሆንበት መሬት ያረገጠበት ሁኔታ ነው ያለው። በዚህ መግለጫ መጨረሻ ላይ ከጋዜጠኞች ለተነሱ የተለያዩ ጥያቄዎች የፓርቲው መሪዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።